ልጅ የማየት እድል ሳታገኝ አራሷ የአራት ልጆች እናት በኮሮና ቫይረስ ምክንያት ሕይወቱ አለፈ። ወይዘሮ ወገን ደበላ በሜሪላንድ ታኮማ ፓርክ በተባለ ቦታ ነዋሪ ነበረች። ልጆቿን በትና ጥላኝ ሄደች ያሉን ባለቤቱ አቶ ይል ማስፋው ደግሞ የትምህርት ቤት አውቶቢስ አሽከርካሪ ናቸው። ቀን እኔም እንቅልፍ የለኝም ማታ እንቅልፍ የለኝም። ልጆች እንዲሁም እንዳለቀስን እንደው ያለቀች ማለው የሴት ቤታችን ውስጥ እጅግ የመረራ ሀዘን ገብቷል፣ ያሉት አቶ ይልማ የተወለደው አራስ በአስራ ሰባት አመቷ ልጃቸው እቅፍ ውስጥ እንደሚገኝም ገልጸዋል። አነጋግረናቸው ነበረ። ዘገባው እንደሚከተለው ይቀርባል። አቶ ይልማ ስፋውና ባለቤታቸው ወይዘሮ ወገኔ ደበላ የዛሬ አስር አመት ነው ሁለት ልጆቻቸውን ይዘው ኑሯቸውን ከኢትዮጵያ ወደ ዩናይትድ ስቴትስ ያደረጉት እና የስምንት አመት ልጆችን ይዘን መጣ ነው። በአጠቃላይ አራት ሆነን መጣ ነው። ከዚያ በኋላ እዚህ ሶስተኛው ልጅ ተወለደ። አሁን እንግዲህ አራት አመት በኋላ ባለቤት እርጉዝ ሆና ነበር አጋጣሚ ይሄ ነገር ተፈጠረ ማለት ነው። ምንድን ነበር የምትሰሩት? የት ከተማ ነበር የምትኖሩት? ከመጣን ጊዜ ጀምሮ እዚ ታኮማ ፓርክ አካባቢ ነው የምንኖረው። እ የምሰራው ስኩል ባስ ላይ ነው የሚሰራው። እሷ በተለያዩ ጊዜ ስራ ትሰራ ነበር በፊት እና በተለያዩ ቦታ ላይ ትሰራ ነበር። ያው ብዙውን ጊዜ ዋን ጊዜ መሳለፈችው ልጆች በማሳደግ ነው። ግን ያው ልጆቹ ከፍ ሲሉ ትሰራ ነበር ስራ አሁን ችን የተወሰነ ጊዜም አሁን መሀል ላይ ከማርገዟ በፊትም እርጉዝም ሆና እያለች ትሰራ ነበረ። ስንት አመታቸው? ሆኖ ልጆቹ መጀመሪያው ጀምሮ ስ ወደታችን ገሩ ትልቋ ሴት ልጃችን እሷ አስራ ሰባት አመቷ ነ ዶ አስራ አንድ አመቱ ነኝ ያው ሶስተኛው ልጅ ያልኩሽ አሁን ሰኔ አምስት ሲመጣ አራት አመት ይሞላዋል። አሁን እሷ ሆስፒታል ከገባች በኋላ የወለደችው ሶስት ሳምንቱ ነው ማለትም ማርች ሀያ አምስት ቀን ነው የተወለደው። በእርግጥ እሷ አላየችው። አስቸጋሪ ስለነበረ ልጁም መወለድ አለበት ተብለው ብዙ እዛው ሲንሴክሽን አድጎ አወጡት ማለት ነው ልጁ። አቶ ይልማ ባለቤታቸው ወይዘሮ ወገን ደበላ በእርግዝናቸው ጊዜ ምንም ህመም እንዳልነበራቸው በአግባቡም የእርግዝና ክትትል ያደርጉ እንደነበረ ይገልጻሉ። የሳምንቱ ትሄዳለች ቼካፕ አላት። እዚህ ሆሊክሮስ ሆስፒታል ነው ቼካፕ የምትሄደው የመጨረሻው ዱዴታ የተባለው ኤፕሪል ቶይኒ ነበረ። ማርች አስራ ዘጠኝ ነው አስራ ስምንት አካባቢ ታኪማው አያት እና ፊቨር አለች ወይ አላት። አሁን አለችው ኤመርጀንሲ እንድትሄድ አደረጋት። ኤመርጀንሲ ሄደች። ከዛ በኋላ ገባች፣ አዩዋት እኔና ልጄ አብረናት ነበርና እዛ እየጠበቅናት እያለ ዶክተር ሆንስ ጠይቃት አንድ አምስት ሰዓት ይፈጃል ለምርመራው አለችኝ። ኦኬ ጠበቅናት። ከጥቂት ጊዜ በኋላ ደወለችልኝ። እሺ እንዴት ሆንሽ ስላት አይ ደ ምርመራ ላይ ያደረጉልኝ ሌሎቹን እየጠሩ ምርመራ ያደርጋሉ። እኔን ግን አይታኝ በቃ አንቺ ወደ ቤት ተደች እራስሽን ተንከባከቢ ያለችኝና መለሰችኝ አለች። እኛም በጣም ደስ አለን። እንግዲህ እንዲህ ሁኔታውን አይታ ነው መካክታኝ አይታ ነው አለች። ቤት ከመጣች በኋላ ቀስ በቀስ ቀስ በቀስ ህመሙ እየበረታ ሄደ። በሶስተኛው ቀን ኤመርጀንሲ ደወል ነው ማምጣት አትችሉም፣ አሁን ሳ በቀላሉ ልትጠካ ትችላለች አሉን። በሁለተኛውም ቀን እንደገና በሶስተኛውም ቀን ደወልኩ። አሁንም አንድ አይነት መስል የሚመልሱት። ከዛ በቃ የፈለገ ነገር ይምጣል። እሷም በጣም እያመማት መጣ፣ ትንፋሻ ይቆራረጣል። በሳምንተው ሀያ አምስት ይዘናት ሄርንማል። በመጨረሻም ወይዘሮ ወገን መተንፈስ እየተሳናቸው ሲመጣ ሜሪላንድ የሚገኘው ሆሊክሮስ ሆስፒታል እንደወሰዷቸው ይናገራሉ እዛ ሲደርሱም መተንፈስ የሚችሉት ሀምሳ በመቶ ብቻ መሆኑን ይረዳሉ። ምንም እንኳን ልጁ ለመወለድ የአንድ ወር ጊዜ ቢቀረውም ሕይወቱን ለማትረፍ መውጣት እንዳለበት ይነገራቸዋል። ማርች ሀያ አምስት ማታ ላይ ለአስር ሀያ ጉዳይ አካባቢ ደወሉልኝ አሉኝ። እዛ ሆኔ ያለው አልኳቸው። እዛ እንደዚህ አይነት ነገር ስለተፈጠረ ልጁን ማዋለድ አለብን ማውጣት አለብን አሉ። ኦኬ ሂዱ አልኳቸው። ከዛ ቁጭ ብለን ሲሴሽን አድርገ ወጡት። ልጁ በዛ በኋላ ሳኑ ደህና እንደሆነ እንግዲህ ያው ምርመራ እንደሚደረግለት እንትን አሉ። ማታ እስከ አንድ ሰዓት ከምናም እየቆየ በማግስቱ ጠዋት ወደ ቤታችን ተመለስን። ከሁለት ቀናት በኋላ ማርች 27 መጋቢት አስራ ስምንት ማለት ነው ከሆስፒታሉ ስልክ ተደወላላቸውና ባለቤታቸው በኮሮና ቫይረስ የተያዙ መሆናቸው ተነገራቸው። እኛም እንደነገጥን፣ ምክንያቱም አገናት ነበር አብረን ምንተኛው አብረን በቃ ሰራው ስለምትለኝ እያሸዋት ምን እያልኩ ነበር ካለ ተገባል ተለጀውም አንድ ሳምንት ሙሉ ያው ስራም ስለተዘጋ ሁም ከትምህርት ቤት ስለነበሩ እንደዛ ሆነን ነበር የምንኖረው እና ከዛ ወደዚህ እንዴት ህይወቷ ወደ ማለፍ እንዴት አደረሳት ከዛ በኋላ ኤፕሪል ላይ ነው። ልክ ወደ አራት ሰዓት አካባቢ ደወሉና እሱ ማነው ሶስት ሰዓት አካባቢ ደወሉና ባለቤቱ እየታመመች ነው ሶስት ነች ያለችው። በቬንትሌተር ብቻ መጠቀም አልቻለችም፣ ሌላ ላይፍ ሳፖርት ያስፈልጋታልና ወደ ሌላ ሆስፒታል ልዙ ዘናት እንሄድ ነው አሉኝ። ኦኬ አልኳቸው። ስለዚህ ሄሊኮፕተር የለንም፣ ቅዳሜና ሮብ ሄሊኮፕተር ማስነሳት አንችልም። ወደ ዩኒቨርሲቲ ኦፍ ሜሪላንድ ዘናት እንሄድ ነው አሉኝ። ኦኬ አልኳቸው። እንግዲህ እዚህ ላይ እንድታውቀው ምንድን የምፈልገው ነገር አሉኝ። በመሀከሉ ውስ አሁን መተንፈስ ለማትችል ሰላሳ ደቂቃ ይፈጅብናል በአምቡላንስ ለመውሰድ በዛም መሀል ላይ ልታርፉ ትችላለች አሉኝ። በዛም ጊዜ ምኖ አልኩ፣ በቃ ኢሞሽናል ሆኝ ነበር። አትሞትም ብዬ ጮኩ። ታወቀ ብቻ ማሉኝ እና እዘዋት ዱ ሄደች። ሶስት ሰዓት ሙሉ ጠበኩ። ሄደች ከሶስት ሰዓት ተኩል በኋላ ደወሉልኝ እና በሰላም ገብተናል፣ ሰላም፣ ጥሩ ሁኔታ ላይ ይቻሉ። እንደዚህ አይነት ነበር። እስከዛ ቁስጆቹ እስከሚታሰየት ማለት ነው እርሶ መሄድ አይችሉም ወደዛ። በስልክ ነው መረጃ የሚሰሙት እና ደካል በዙ መሳዩን ማሳዩን ስንላቸው በዙ መሳዩን የዚያን ጊዜ ትሰማለች፣ ያ ትናገር በአፋ በአፏቲ ቱቦች ስላሉ ወደ ውስጥ የገባ እና ምናገር ስለማትችል እኛ ምንናገረውም ትሰማለች። አሳየን ነበር ምልክት ያሳየን ነበር። የወይዘሮ ወገኔ ሁኔታ ግን መሻሻል አላሳየም ይላሉ። በየጊዜው ከሐኪም የሚደርሳቸው መረጃም በየቀኑ ተለዋዋጭ ነበር ብለዋል። አፋ ውስጥ በአፋ በኩል የገባውን ግቦችን አውድተን ጉሮሯን ሰርጀሪ አድርገን በጉሮሯ በኩል እናስገባና ለአንጓም የሚሰራ ኤክሰርሳይዝ እንዲያደርግ እናደርገዋለን። ችግር አይፈጥሩም ወይ ስላቸው፣ አይ ችግር አይፈጥሩም፣ ችግር አይኖረውም። ምናልባት አንዳንድ ነገሮች ሊከሰቱ ይችላሉ፣ ግን እኛም ኮንትሮል እናደርገዋለን። ካዴራም አለ ምንም ምንም አለ አሉኝ። ኦኬ አልኳቸው። በማግስቱም እንዳደረጓት ነገሩኝ እና ጥሩ ሁኔታ ላይ ነች፣ አሁን ሪከቨር እያደረገች ነው፣ ሳንቧም ጥሩ ነው፣ ሁሉም ነገሯ ጥሩ ነው አሉኝ። ኦኬ በጣም ደስ አለኝ። በማግስቱ መልሶ ደወሉልኝ። በቃ ከዚያ በኋላ በቃ በየቀኑ ልቧ ታማሚ የሆነ በሁለተኛው ቀን እንደገና ደም መርጋት ሁኔታ ተፈጠረ አሉን። ከያልኩ እንደገና በማግስቱ ደውለው አሁን ደግሞ ሁለቱም ኩላሊት አልፌል አድርጓል አሉ። በዚህም ጊዜ ቸ እንዴት ሆኖ ነው እንደዚህ አይነት ነገር በአንድ ጊዜ ሊፈጠር የሚችለው? ትላንትና ደህና ነበረች። የልብ ችግር የለባት፣ የኩላሊት ችግር የለባት። ይሄ ነገር እንዴት ነው ሊሆን የሚችለው? ምንድን ነው ምክንያቱ? አልቋቸው ከበሽታው ጋር እየተያያዘ ነው አሉን። ዛሬ አራት ቀን ነው እንደገና ማየት አለብኝ ሁኔታ ማየት አለብኝ ያልኳቸው፣ አንድ ቀን ቆይተው ደወሉልኝ እና አሁን በሰው ማየት ይችላሉ አሉኝ። ሰዓት ካፍንጫ በሚፈሳም አምራ ሰብትን ብላለች። ሰዓት እግሯ አብጧል። ምን ይሄ ነገር ስላት ስላቸው፣ ዶክተሩ ቆሞ ያሳዩ ነበር። በጣም አቅርቦ ነው የሚያሳየን። ልጅም አብራን ይኖራል ያለች ትልቋ፣ እግሯ ያበጠው ያበተው ደግሞ ወደዚ አይሄድም አይደርስም፣ ወደ እግሮቿ ጋር በዚህ ነው እግሯ የጠቆረው ነው ያበጠዋልኝ። አዘንኩ በጣም አዘንኩ ውስጥ በጣም ተጎዳ። በቃ ከእንግዲህ በኋላ ማየት አልፈልግም አልኩ። በቃ በማግስቱ ደወሉልኝ አሁንም እየባሰባት ነው አሉ። እንግዲህ ከእግዚአብሔር ጋር ወደ እግዚአብሔር መጮፍ ነበር። ይጸለያል፣ ሴቶች ይጸለያሉ፣ በቸርች ደረጃ ይጸለያል፣ ይለከሳል፣ ይጮሃል። Everyone can feel it, my can feel the and then the you አቶ ኤልማ ልጆቻቸው በተለይ ትልቋ የእናታቸውን ሐዘን መቀበል እንደከበዳቸው ይናገራሉ። ትልቋ በጣም ነው የተጎዳችብኝ። እኔ አንደኛ ህፃን ልጅ እኔ ሁሉ ሲወለደው እኔ ከሱ እስከሚለው ሶስት ወር እስከሚሆነው ድረስ ህፃን ልጅ በጣም ነው የምፈራው፣ እና እች ላይ የሆነ ነገር የሚሆንብኝ እየመሰለኝ በጣም ነው የምፈራው። እርግጥ ሆስፒታል እንዴት መተቃቀፍ እንዳለብኝ፣ እንዴት ማጥዋት እንዳለብኝ ለሶስት ሰዓት አዛሳይተው ነበር። ግን ፈራውት ህፃኑ በጣም ነው የምፈራው። አሁን እሷነች ቴከር የምታርገው ማታም ለሌትም ከሱ እሷነችም ትለምትልልኝ እሷ ላይም ወላቅሞ ስረስ ሆነ እሷ ጋር ደግሞ እንደ እናትና እንደ ልጅ ሳይሆን እንደ ጓደኛ ናች ነበሩ። ምን ነግሮሻል? ቤታችን ባዶ ጺዮን አንዱ አለም ከአቶ ይልማ ጋር ያገናኘችን እና በአንድ ስልክ መስመር ያነጋገረችን የወይዘሮ ወገኔ የቅርብ ጓደኛ ስትሆን ቤተሰቡን ለመርዳት በኢንተርኔት አማካኝነት የገንዘብ ማሰባሰቢያ ጎፈንድሚ ከፍታ እንቅስቃሴ እያደረገች ትገኛለች። ስለ ጓደኛዋ ሀዘኗን በመግለጽም ሰዎች እንዲጠነቀቁ ትመክራለች። a ba bakar da ƙasar maimakon sila alaƙaicin bunayi olamahina a gig bakar amsar wadda sun kaji agogon hulagbion yau da shagun mutane ko tajwararwa na igwai sauransu jiki. na su na madawa na taɗa wada da na ƙasa

አቶ ኤልማም ሐዘናቸውን ቻል አድርገው በእኔ ቤት የደረሰው ሐዘን በእናንተ ቤት እንዳይደገም ተጠንቀቁ ብለዋል። የአንዳንዱ ሰው ጥንቃቄ አድርግ አሁን ሰው ወደ ቤታችን እንዲገባ አንሰጠን ምክንያቱም ሕፃኑ አለ ትና ሌሎችም ትናንሾች ናቸው። ናችንን ይ ቤታችንን ዘግተን ከልጆች ጋር ነው ሀዘናችንን እየተወጠር ያለ ነው። በእርግጥ ጎረቤቶች መጥተዋል። አታ በጣም አብሮኝ አልክሰዋል አብሮኝ ተጎርተዋል። ሁሉም የሚችለውን አድርጓል። እግዚአብሔር ግን የወደደውን አድርጓል። እና ወገኖች የራሳቸውን ጠብቆ እባካቸው ጠብቆ ዜጋ የደረሰው ነገር እንዳይደርስባችሁ ራሳችሁን ጥንቃቄ አድርገው ለቤተሰቦቻችሁን ጥንቃቄ አድርጉ። ዶክተር ፍስሀ ይትባረክ በዚህ በዩናይትድ ስቴትስ፣ ዲሲ፣ ሜሪላንድና ቨርጂኒያ አካባቢ የሚሰሩ የተላላፊ በሽታ ሕክምና ስፔሻሊስት ናቸው። ኮሮና ቫይረስ በወይዘሮ ወገን ላይ የታየውን ያህል የሰውነት አካልን ይጎዳል ወይ የሚል ጥያቄ አንስተንላቸዋል። በመጀመሪያ ለቤተሰቦቿ መጽናናቱን እግዚአብሔር ይስጣቸው ዘንድ ምኛለው በጣም ያሳዝናል። በተለይ ደግሞ ኢትዮጵያ በእንደዚህ ጉዳይ አፌክትት ሲሆኑ ያው ወገን እንደመሆናቸው በጣም ያሳዝናል። ወደ ኮቪድ ወይም ኮሮና ቫይረስ ስንመጣ ሜድሊ በደንብ አፌክት የሚያደርገው መጀመሪያ ሳንባን ነው ግ በደንፋይ ስለሚተላለፍ መጀመሪያ ሳምባን ነው የሚጎዳው። እንግዲህ ብዙ እንደተባለው እስካሁን ድረስ ማጆሪቲ በሽተኞች ምልክት አይኖራቸውም። በጣም የሚታመሙት እንግዲህ ከአስራ አምስት እስከ ሀያ ፐርሰንት የሚሆኑት ናቸው። በጣም ሲብስ ምንድን ነው የሚያመጣው ኒሞኒያ ወይም ደግሞ የሳምባ ምች ነው የሚያመጣው። ከዛ በኋላ እሱ ደግሞ ትንሽ ኮምፕሊኬትድ ሲሆን ኤአርዲኤስ የሚባል አለ። ሳምባን በጣም በሚጎዳበት ጊዜ ያተነፋፈስ ችግራችን እና ኦክሲጅን ኤክስቼንጁንም አፌክት ስለሚያደርገው ስለዚህ ያው ሳምባን በደንብ ሜኔ ሊያፌክት የሚያደርገው ሳምባን ነው። ግን ከሳምባም ውጪ ደግሞ አልፎ ብዙ እስካሁን እንግዲህ ካየናቸው ሪፖርቶች ልብንም አፌክት ያደርጋል። ይህ አንዩዡዋል አይደለም፣ አይተነዋል። እንደዚሁም ኩላሊትንም እንደዚሁ ዳት ያደርሳል። ኩላሊትንም በትክክል እንዳይሰራ የማድረግ ኢፌክት አለው፣ ዳይሬክትሊም ሆነ ኢንዳይሬክትሊ ማለት ነው። የደም ዝውውርንም እንደዚሁ አፌክት ያደርጋል። ይህም የሚሆንበት ምክንያት ዲ አይ ሲ የሚባል ነገር አለ ወይም ደግሞ ዲስኢሚኒየትድ ኢንትራቫስኩላር ኮአጉሌሽን የሚባል አለ። ደማችን በትክክል እንዳይዘዋወር ወይም ደግሞ እንዲጓጉል ያደርገው እና የተለያየ ሰውነታችን ክፍል ውስጥ ኢፌክትን እንዲኖሩ ያደርጋል። ስለዚህ ደም በትክክል አይዘዋወርም። ስለዚህ የተለያየ ሰውነት ክፍል እንሱ አፌክት ሊያደርግ ይችላል፣ ከጭንቅላት ከእግር ድረስ እንግዲህ ስፔሲፊካሊ ስለ እሷ ኬዙን ትክክል ባላውቅም የግሯ ማበጡ እንግዲህ ከተለያየ ምክንያት ሊሆን ይችላል። ደንብ ደም በትክክል መዘዋወር ስላልቻለም ሊሆን ይችላል። ወይም ደግሞ አንዳንዴ ልብን አፌክት በሚያደርግበት ጊዜ ልብ በደንብ መስፋት ካልቻለ እሱም የእግር እብጠት ያመጣል። ማንም ሌላ ልብ በሽታ ያለባቸውም ሰዎች ብዙ ጊዜ እግራቸው የማበጥ ምልክት ያሳየዋል እና ከዛ ጋር የተያያዘ ሊሆን ይችላል። ስለዚህ የተለያየ የሰውነት ክፍሎችን አፌክት ያደርጋል። እንግዲህ በደንብ ገና ሳይንሱ ኢቮልቭ እያደረገን ያለው ገና እንግዲህ አራት ወር የሆነ ነው ኮቪድ ከመጣና ገና ብዙ ኬዞችን እያጠናል በጊዜው ሁሉ እንግዲህ ልናቅ እንችላለን ምን ምን አፌክት ነው የሚያደርግ ስፔሲ ለምሳሌ ግን የተለያየ የሰውነት አካልን አፌክት እንደሚያደርግ እየተገነዘብን ያለ ነው። አንዳንድ ሪፖርቶችም ጭንቅላት ድረስ ራሱ አፌክት የሚያደርግበት ለምሳሌ ስትሮክ ወይም ደግሞ ሌላ አይነት ምልክት የሚያመጣበት ሁኔታዎች የታዩበት ጊዜ አለ እና እንግዲህ ኢቮልቭ እንደሚያደርግ ነው። እንግዲህ ታይም እናውቃለን ማለት ነው። ከጊዜ በኋላ የወይዘሮ ወገኔ የቀብር ስነ ስርአት ላይ ለመገኘትም ከተፈቀደው አስር ሰዎች ጋር በመሆን ነገ አርብ የቀብር ስነስርአቷ እንደሚከናወ ውን አቶ ይልማ ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ